በባህር ዳር ከተማ በድጋሚ የሰውና የተሽከርካሪ እንቅስቃሴ ገደብ ተጣለ። በአማራ ክልል ላይ የተደነገገው የአስቸኳይ ጊዜ አዋጅ ከተገባደደ በኋላ በመጀመሪያ ጊዜ ልዩ ልዩ ክልከላዎች በክልሉ ርዕሰ መዲና ባህር ዳር ላይ ተጥለዋል። የከተማ አስተዳደሩ የጸጥታውን ምክር ቤት ከትላንት በስቲያ እሁድ ባወጣቸው መግለጫ በከተማው ችላ የማይባሉ ሲል የገለጻቸውን የጸጥታ ስጋቶች ለማስወገድ በሰውና በተሽከርካሪ ላይ የሰዓት እላፊ ገደብ መጣሉን አስታውቋል። የአማራ ብሔራዊ ንቅናቄ አብን ፓርቲ በመወከል ከክልሉ ተመርጠው ወደ ሕዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው ተደጋጋሚ ክልከላዎች ማድረግ ያለውን የጸጥታ ችግር አይፈጣሙም ብለዋል። አስቴር ምስጋናው በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። በአማራ ክልል ለ10 ወራት ያህል ተጥሎ የቆየው የአስቸኳይ ጊዜ አዋጅ የስራ ጊዜ ባለፈው ግንቦት ወር መጨረሻ ከተጠናቀቀ ወዲህ ለመጀመሪያ ጊዜ የክልሉ መዲና ባህር ዳር ከተማ አስተዳደር ከትናንት በስቲያ እሁድ ሐምሌ 19 2016 ዓ.ም ልዩ ልዩ ክልከላዎችን መጣሉን አስታውቋል። የከተማ አስተዳደሩ የጸጥታው ምክር ቤት በጉዳዩ ላይ በመወያየት አሳለፍኩት ባለው ውሳኔው በሰዎችና በተሽከርካሪዎች ላይ የእንቅስቃሴ ገደብ መጣሉን ገልጿል። በከተማው ችላ የማይባሉ የጸጥታ ችግሮች አሉ ያለው ምክር ቤቱ ችግሩን ለመከላከል ያስችል ዘንድ ዝርዝር ክልከላዎችን ማስቀመጡን አመልክቷል። ምክር ቤቱ በክልከላው ከጣላቸው ገደቦች ውስጥ ሰውን ጨምሮ የመንግስት የቤትና ማንኛውም የጭነት ተሽከርካሪ ከምሽቱ ሶስት ሰዓት በኋላ እንዳይንቀሳቀሱ ከልክሏል። የባለሶስት እግር ባጃጆችን ከምሽቱ አስራ ሁለት ሰዓት እስከ ንጋቱ አስራ ሁለት ሰዓት ማሽከርከር የተከለከለ ሲሆን ባለ ሁለት እግር ሞተር ተሽከርካሪ ላልተወሰነ ጊዜ ማሽከርከር እንደማ ማይቻል እቀባ ተጥሏል። በሌላ በኩል ከጸጥታ መዋቅሩ አባላትና ለጸጥታ ስራ ተሰማርተው የሚንቀሳቀሱ ፍቃድ ከተሰጣቸው ሰዎች ውጭ የጦር መሳሪያ ይዞ መንቀሳቀስ እንዲሁም ማንኛውም የጸጥታ አባል ከተሰጠው ስምሪት ውጭ በሚሆንበት ጊዜ ሲቪል ለብሶ የጦር መሳሪያ ይዞ መንቀሳቀስ እንደማይቻል እና ሌሎች ክልከላዎችን መጣሉን ተጠቅሷል። የከተማ አስተዳደሩ ምክር ቤት የጣለውን ክልከላ አስመልክቶ አስተያየታቸውን የጠየቅናቸው በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አን የባህር ዳር ከተማ ነዋሪ በከተማው እየታየ ካለው ወንጀል አንጻር ክልከላው ተገቢ ነው ብለዋል። ጥሳ አኳያ አንጻር ሲታይ እኔ ጥሩ ነው ብዬ ነው ማስበው ለምን ወንጀሎች እየበዙ ነው። ድንሃንግ ነው የሚባለው እንደዚህ ግድያ፣ እንደገና ደግሞ የሰው ገንዘብ መዝረፍ፣ መቀማት፣ በባጃጅ በተሽከርካሪ በተለያየ ነገር ወንጀሎች በዝተዋል። እንደ እኔ አሪፍ ነው፣ በተወሰነ መልኩ ቆንጆ ነው። ምናልባት ይሄንን ወንጀል ሊቀንስ ይችላል ብዬ ነው ማስበው። በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የተፈጠረውን ግጭት ተከትሎ ላለፉት አስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ያበቃ ቢሆንም በክልሉ በተለያዩ አካባቢዎች ግጭቶች መቀጠላቸውን በተለያየ ጊዜያት መዘገባችን ይታወሳል። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ሕዝብ ተወካዮች ምክር ቤት የገቡት አቶ አባው ደሳለው ተደጋጋሚ ክልከላዎችን ማድረግ ያለውን የጸጥታ ችግር አይፈታም ብለዋል። ከዚህ በፊት እንደምንለው የአስቸኳይ ጊዜ አዋጅ መሆን፣ የተለያዩ ክልከላዎች ጸጥታና ሰላምን በዘላቂነት ለማስፈን አያገለብለን ነው የምናምነው። እኔም በግሌ ማምነው እንደዛ ነው። ምክንያቱም ታየ፣ በተደጋጋሚ እኮ ታየ የእነዚህ ክልከላዎች ኮማንድ ፖስት አስቸኳይ ጊዜ አዋጅ የሚባሉ ከኢህአዴግ ጀምሮ ሲተገበሩ የኖሩ ናቸው። ግን የሚፈልገውን ሰላም አላመጡም እስካሁን ድረስ። እንዲሁ ችግር እንደሚፈጠረው ምንድነው፣ የጸጥታ አካላት ሲተገብሩት አንባገነናዊ በሆነ መንገድ የተገበሩት እና ሌላ ቁርሾ ነው የሚመጣው። ጅምላ እስር ታሰሩና ዜጎች የገቡበት አለመታወቅ፣ እንዲሁ እስከ ሞት ድረስ የሚዳረጉ የንጹሐን ግድያዎች፣ ሌሎች የፆታዊ ጥቃት፣ ሌሎች በርካታ የሰብአዊ መብት ጥሰቶች የሚፈጠሩት ከእነዚህ ከክልከላዎች ከላዎች እና ከአስቸኳይ ጊዜ አዋጁ ጋር በተገናኘ መልኩ ነው። ይህም ተረጋገጠ ነው ማለመቀር ደረጃ እንደዚህ አይነት ክልከላዎችን ከላዎች የሚያውጁ አምባገነን መሪዎች ናቸው። በብዙ ጊዜ የሚባለው ሀገር እንዳይበተን ሀገር እንዳይፈርስ አይነት ነገር ነው የሚባለው፣ ሕግና ሕገ መንግስቱን ለማስጠበቅ ነው የሚባለው። ነገር ግን በመወያየት በመደራደር ይህ ይሄ ክልከላ ለሰላማዊ ዜጋው ነው እንጂ ችግር የሚፈጥረው ተዋጊ ወገኖች ላይ ምንም ተጽዕኖ ያሳደረን ድርድር ሰላም ይላል። በእርግጥ ግን ሀቀኝነት የተሞላበት ድርድር እስካሁን አልተጀመረም። ድርድሩም ውይይቱም ሀቀኝነት የተሞላበት መንገድ በተዋጊ መበበሮች መካከል ኪሰስ ይገባል የእውነት የእውነት የህብረተሰቡን ሰላምና ጽጻ በሚያሰብ መልኩ መሆን አለበት። ስለም ነው የባህር ዳር ከተማ አስተዳደር ሰላምና ደህንነት መምሪያ ኃላፊ አቶ ጌትነት አናጋውን ጨምሮ ሌሎች የከተማ አስተዳደሩን ባለስልጣናት ለማነጋገር ያደረግነው ጥረት አልተሳካም። ምላሻቸውን እንዳገኘን ይዘን እንመለሳለን። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በቅርቡ በወጡት መግለጫ የኢትዮጵያ ባለስልጣናት በአማራ ክልል ተጥሎ የነበረውን ሲያቀርቡና በቅርቡ ያበቃውን አስቸኳይ ጊዜያዎች አለማራዘማቸው ጥሩ እርምጃ መሆኑን መግለጻቸውን መዘገባችን ይታወሳል። ለአሜሪካ ድምፅ አስቴር ምስጋ ነው።